በቅርቡ በትግራይ ክልል የተካሄደውን ግጭት ጨምሮ በተለያዩ አካባቢዎች የሚነሱ ያለመረጋጋት ሁኔታዎችን መገናኛ ብዙሃን የሚዘግቡበት መንገድ በአብዛኛው ኃላፊነት የጎደለው እንደሆነ የሚናገሩ ምሁራን ጥቂት አይደሉም። በግጭት ዘገባ ወቅት የመገናኛ ብዙሀን አዘጋገብ ምን መምሰል አለበት? ኃላፊነታቸውስ እስከ ምን ይደርሳል? ስትል ስመኝሽ የቆየ የጋዜጠኛነት መምህራንና ባለሙያዎችን አነጋግራለች። እንደሚከተለው ይቀርባል። ኢትዮጵያ ውስጥ ያለው የፖለቲካ አለመረጋጋት ለተደጋጋሚ ግጭቶች፣ የሰው ህይወት መጥፋት፣ መፈናቀልና የንብረት ውድመት እየዳረገ ነው። እነዚህ ግጭቶችና ጥሏቸው የሚሄዱት ማህበራዊ ኢኮኖሚያዊና የሥነ ልቦና ቀውሶችም በተለያዩ የሀገር ውስጥና የውጭ መገናኛ ብዙሃን ይዘገባሉ። ሆኖም በግጭት ወቅት ከኢትዮጵያ የሚወጡ ዘገባዎች በአብዛኛው ኃላፊነት የጎደላቸውና ሁኔታውን የሚያባብሱ ናቸው ሲሉ የጋዜጠኝነት መምህራንና አጥኚዎች ይተቻሉ። ከእነዚህ አንዱ አቶ ሚኪያስ ሲሳይ በጋዜጠኝነት ያገለገሉ የኮሚኒኬሽንና ሚዲያ ባለሙያ ናቸው። በኢትዮጵያና በኤርትራ መካከል በነበረው ጦርነት ወቅትም የተባበሩት መንግስታት ካቋቋመው የሰላም አስከባሪ ቡድን ጋር በመሆን መገናኛ ብዙኃንን የማስተባበር ስራ ሰርተዋል። የሰላም ጋዜጠኝነት ላይም ጥናት አጥንተዋል። ታዲያ በአሁኑ ወቅት ኢትዮጵያ ውስጥ የሚታዩት የግጭት አዘጋገቦች እውነትን የማጣራትና የሚዛናዊነት ችግር በስፋት ይታይባቸዋል ሲሉ አስተያየታቸውን ይሰጣሉ። ከውጭ ያሉ ሚዲያዎችን ለምሳሌ በምናይበት ጊዜ ለመረጃ አክሰስ የለንም በሚል የተወሰኑ ሰዎችን ወይም ደግሞ የተለያዩ ቲንክ ታንክ አባላትን የግል አመለካከት በመያዝ ከዛ ጋር ነገሮችን የማሾር አይነት ነገር እና እውነታውን በደንብ ያልተገነዘበ ካልቸራል ኮንቴክስቱን ያላገናዘበ ወይም ደግሞ አውዱን መሰረት ያላደረገ አንዳንዴም የግል አመለካከትን የጨመረ ነው። አገር ውስጥ ደግሞ ባለው ካለው መረጃ እጥረትም የተወሰነ ነገር ነው የምናገኝ የነበረው ከአንድ ወገን ወይም ከመንግስት ብቻ የሚሰጠውን መግለጫ። ትንሽ ጥረት አድርጎ ወጣ ብሎ ከዛኛው በኩልስ ምን እየተደረገ ነው፣ ህዝቡ መሀል ላይ እንዴት ነው የሚለው፣ አንድ ወገን የሆነ ሌላው ደግሞ መንግስት የሚለውን ቃል መልሶ ማስተጋባትም አይቻልም። ሚዲያው ሚዛኑን እንዳልጠበቀ የሚያሳይ ሁኔታ አለው። ስለዚህ ከሁለቱም አንፃር ሳይ ዜናው ከዚህ ግጭት በተለይ ልምድ ማነስም የሀገሩ ሚዲያ የውጭ ደግሞ አክሰስ ማጣት በሚሉት ምክንያት በደንብ የተዘገበና እውነቱ ለህብረተሰቡ በቅጥወቱ የታየበት ሁኔታ አላየውም። መስመሩን የሳተና እምብዛም ከሚዲያ ባለሙያ አንጻር ሳየው ብዙም የሚያስደስት ያልነበረ ነው። መገናኛ ብዙሀን የህዝብ ዓይንና ጆሮ ናቸው የሚሉት አቶ ሚኪያስ በአሁኑ ወቅት ጫፍ ይዘው የሚዘግቡ ጋዜጠኞች መብዛት ህብረተሰቡ ላይ የሚያደርሰው ተጽዕኖ የከፋ መሆኑንም እንዲህ ያስረዳሉ። በጣም የከፋ ተጽዕኖ ነው የሚያመጣው ምክንያቱም አዳማጩ ሌላ ምክንያት ስለሌለው የአዳማጭ ዓይንና ጆሮ ሆኖ ነው ሚዲያ የሚያገለግለው። እና ጉዳቱ ለአንድ ቀን፣ ለሁለት ቀን፣ ለአንድ ግለሰብ፣ ለሁለት ግለሰብ አይደለም። ዘለቄታ ያለውና አንደኛ ሚዲያውን ታማኝነት የሚያሳጣ፣ ሁለተኛ የተዛባ መረጃ አስተላልፎ ሰዎች ያልተገባ አስተሳሰብ በዛም አስተሳሰብ ተመስርተው እርምጃ ሊወስዱ ይችላሉ፣ አስተሳሰብ ሊገነቡ ይችላሉ። እና ያንን ሁኔታ ስለሚፈጥር በጣም አስከፊና አስቀያሚ ነገር ነው፣ እምብዛም ማያስደስት ማህበረሰብን በዘለቄታው በጋራ ላያስኖሩ የሚችሉ የተለያዩ ትርክቶች፣ እውነት ያልሆኑ ትርክቶች ከየቦታው ይንጸባረቃሉ። እነዛ ደግሞ ማህበረሰቡ አብሮ የኖረበትን የተሳሰረበትን ገመድ ቋጠሮውን ለማላላት በር ይከፍታሉ። ጋዜጠኝነት በማንኛውም ወቅት ቢሆን እውነት ላይ መሰረት ያደረገ ሚዛናዊ መረጃዎችን ማቅረብ የሚጠይቅ ሙያ ነው። ይህ ኃላፊነት በተለይ በግጭት ወቅት የከበደ እንደሚሆንና የተለየ ጥንቃቄ እንደሚፈልግ የሚገልጹት ደግሞ በሚሲሲፒ ዩኒቨርስቲ የጋዜጠኝነት ክፍል መምህር የሆኑት ዶክተር ዘነበ በየነ ናቸው። በአሁኑ ወቅት ከኢትዮጵያ የሚወጡ ዘገባዎች ጉዳዮችን የሚያራግቡና ስሜታዊነት የሚታይባቸው ናቸው የሚሉት ዶክተር ዘነበ እውነታዎችን ቢሆኑ እንኳን እንደወረዱ ማቅረብ ተገቢ እንዳልሆነ ይገልጻሉ። አንድ ነገር እውነት ስለሆነ ብቻ እውነትም ቢሆን ለህዝብ አይቀርብም። እውነትም ሆኖ ያ መረጃ ግጭትን የሚያስፋፋ ከሆነ፣ አገር ላይ አደጋ የሚጥል ከሆነ፣ በህዝቦች መካከል መተማመንን የሚሸረሽር ከሆነ የግጭት አዘጋገብ እያንዳንዱ የምንዘግበው ሁኔታ የምንዘግብበት መንገድ ችግሮችን እና ግጭቶችን ሊፈታ በሚችል መልኩ አቅጣጫ ሊጠቁም በሚችል መልኩ መሆን መቻል አለበት። ምክንያቱም አንድ ነገር እውነት ስለሆነ ብቻ ወይንም ስለተደረገ ብቻ እንዳለ አይወርድም። መገናኛ ብዙሃን ኃላፊነታቸውን ሲወጡ ሀገርን ከአደጋ ማዳን ይችላሉ የሚሉት ዶክተር ዘነበ በጎረቤት ሀገር ሩዋንዳ እና የቀድሞ ዩጎዝላቪያ አካል በነበረችው ኮሶቮ በአልባኒያና በሰርቢያን ብሔሮች መካከል በደረሰው እልቂት የመገናኛ ብዙሀን ኃላፊነት የጎደለው ዘገባ ትልቅ አስተዋጽኦ እንደነበረ ያስታውሳሉ። ምናልባት ከሩዋንዳ በላይ ኤግዛምፕል ሊሆን የሚችል ነገር ያለ አይመስለኝም። በሩዋንዳ ምናልባት ከፋስተስት ጄኖሳይድ ኢን ሂውማን ሂስትሪ የምንለው ሊከሰት የቻለው በሚዲያው አቀነባባሪነት በሚዲያው እርዳታ ጋዜጠኞች ኃላፊነታቸውን በአግባቡ ባለመወጣታቸው ነው። ኮሶቮም እንደዛው አይነት ኤግዛምፕል መስጠት ይቻላል። ህጻናት ልጆች ኤትኒክ አልባኒያን ሲሆኑ ኳስ በሚጫወቱበት ሰዓት ኳሳቸው ወደ አንድ ግቢ ይገባል። ኳሳቸውን ለማምጣት በሚገቡ ሲሞክሩ ውሻ ይከተላቸዋል። ውሻውን ለማምለጥ በሚሮጡበት ሰዓት ሳያስቡት የተጠራቀመ ውሃ ወይም ኩሬ ውስጥ ይገቡና ይሞታሉ። ጋዜጠኞች ይህንን ክስተት ሳያጣሩ ሰርቢያውያኖቹ ሁን ብለው ህጻናቶችን አጥቅጠዋቸው ዋይ ጨምረው እንደገደሏቸው አድርገው ሪፖርት አደረጉ። በማግስቱ የአካባቢ አይቶት የማያውቀውን ግጭት አስተናግዷል። ባለፉት ዓመታት በኢትዮጵያ የመገናኛ ብዙኃን እንቅስቃሴ ዙሪያ የተለያዩ መሻሻሎች ቢታዩም በአሁኑ ወቅት የሚታየው የግጭት አዘጋገብ ግን ሙያው አሁንም ብዙ ስልጠናዎችንና ጥናቶችን እንደሚጠይቅ ያሳየ መሆኑን ባለሙያዎቹ ያሰምሩበታል። በተለይ ማህበራዊ ሚዲያ የተቋም ሚዲያዎች ላይ ኃይሉን ያሳየበት ጊዜ ነው የሚሉት ዶክተር ዘነበ በቅርብ ጊዜ በማህበራዊ ሚዲያ በተሰራጨ ፕሮፓጋንዳ ምክንያት በማይማር በሚገኙ ሙስሊሞች ላይ የደረሰው እልቂት በኢትዮጵያም እንዳይደገም ጥንቃቄ ማድረግ እንደሚያስፈልግ አበክረው ይገልጻሉ። ኃላፊነት የጎደለው ነገር ምናልባትም የራሳችንን ንዴት ለማውጣት ወይም የተወሰኑ የሰዎችን በቀን ለመወጣት ብለን የምናደርገው ነገር በህዝብ እና በሀገር፣ በመንግስት ላይ ከፍተኛ ጫና እና ጉዳት ሊያስከትል እንደሚችል ማወቅ መቻል አለበት። ሶሻል ሚዲያ ላይ የምንለቃቸው መረጃዎች በምን መል እኛ ወገናችንን ሀገራችን፣ መንግስታችንን ሊጎዳ እንደሚችል መገንዘብ መቻል አለብን። እኛ ሶሻል ሚዲያ ላይ የምናወጣው መረጃ ሌሎች ለምን እንደሚጠቀሙበት አናቅም። ይህንን ደግሞ እስካሁን እያስተዋለን ይመስለኛል። በማህበራዊ ሚዲያ የሚሰራጩ ጽንፍ የያዙ መረጃዎች በህብረተሰብ መካከል ያለውን ክፍፍል እያሰፋ መሆኑን አቶ ሚኪያስም ይስማሙበታል። አንዴ የተሰራጨን ሀሰተኛ መረጃ ማረም አስቸጋሪ አስቸጋሪና ጊዜ የሚወስድ ነው የሚሉት አቶ ሚኪያስ ግለሰቦችም ሆኑ ተቋማት በማህበራዊ ሚዲያ የሚወጡ መረጃዎችን እየተከታተሉ የሚያርሙበት አሰራር እንዲኖራቸው ይመክራል። እንዲህ የተደረግኩኝ የውሸትም የእውነትም እንዲህ ሆንኩኝ መረጃ በሌለው መልኩ እያደረጉ ሰዎችን ሴንሴሽናል በሆነ መልኩ በመቀስቀስ በዛ መድረክ ፈጥሮ በማስተዳደብና ጽንፍ የረገጠ ፖላራይዝድ የሆነ ሀሳብ እስከ መፍጠር ድረስ የሚካሄድበት ሁኔታ አለ። ይሄ መከታተል ያስፈልጋል። መጀመሪያ ከግለሰቦች ይጀምራል። ግለሰቦች ለምንድን ነው ማድረገው የሚል ነገር ጠበቅባቸዋል። ከዛ ቀጥሎ ደግሞ በተቋም ደረጃ ማህበራዊ ሚዲያዎች የሚያወጧቸው መረጃዎች ክትትል ያስፈለጋቸዋል። ከተቻለ ደግሞ በተለያዩ ሚዲያ አማካኝነት እዚህ ቦታዎች ላይ እንዲህ የተባሉ ነገሮች እንዲህ ልክነት ስለሌላቸው ብሎ የማረሚያና ና ህብረተሰብን የማንቃት ሁኔታ ያስፈልጋል። እንደ አውሮፓውያን አቆጣጠር በ2008 ዓ ም በኬንያ የተደረገውን ምርጫ ተከትሎ በተነሳው የብሔር ግጭት የከፋ ጉዳት ሳይደርስ እንዲቆም የመገናኛ ብዙሀን ትልቅ ሚና እንደተጫወቱ ባለሙያዎቹ ያስታውሳሉ። በኢትዮጵያም የመገናኛ ብዙሀን በተለይ ለግጭት ወቅት የተለየ የአዘጋገብ ደንብ ማዘጋጀት ከግለሰባዊ ስሜት የጸዳና ማጣራት የተደረገበት ሚዛናዊ ዘገባዎችን በማውጣት ሀገር ላይ የሚደርሱ አሉታዊ ተጽዕኖችን በመቀነስ ኃላፊነታቸውን እንዲወጡ ይመክራሉ። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ።